የኢትዮጵያ መንግስትና የሰብዓዊ እርዳታ ድርጅቶች በትላንትናው ዕለት አዲስ ድርቅ አገሪቱን ስጋት ላይ መጣሉን ይፋ አድርገዋል። በጎርጎሮሳዊ በ2017 ዓ ም አስቸኳይ የምግብና ምግብ ነክ እርዳታ ለ5.6 ሚሊዮን ሰዎች ለማድረስ 948 ሚሊዮን ዶላር ነው ያስፈልጋል የተባለው። ባለፈው ዓመት የኢትዮጵያ መንግስትና የእርዳታ ድርጅቶች አንድ ላይ በመሆን ትልቁ የተባለውን የድርቅ ስጋት እንደተወጡ የተናገሩት የአደጋ መከላከልና ዝግጅነት እና የምግብ ዋስትና ዘርፍ ኮሚሽነር አቶ ምትኩ ካሳ አሁንም ያእርዳታ እንዳይለየን በማለት ጥሪያቸውን አቅርበዋል። ባለፈው ዓመት ኤልኒኞ የተሰኘው የአየር ጠባይ በኢትዮጵያ ባስከተለው ድርቅ 1.2 ሚሊዮን ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ተገልጾ ነበር። ለዚህም የኢትዮጵያ መንግስት ከለጋሽ ሀገሮች 1.4 ቢሊዮን ዶላር እርዳታ መጠየቁም ይታወሳል። በዚህም ጊዜ መንግስት ከፍተኛ ድርሻ ተጫውተዋል የሚሉት በኮሚሽኑ የህዝብ ግንኙነት ኃላፊ አቶ ደበበ ዘውዴ አሁንም ተመሳሳይ ሚና እንደምጠበቅም ተናግረዋል። አሁንም ለጋሾች የሚያደርጉት ድጋፍ እንዳለ ሆነው የኢትዮጵያ መንግስት የመጀመሪያ ዙር አርባ ሰባት ነጥብ ሰላሳ አምስት ሚሊዮን ዶላር በመመደብ ለድርቅ ተጎጂ የሆኑትን ድጋፍ ለማድረግ በእንቅስቃሴ ላይ መገኘቱ እና ድጋፉም እየተደረገ መሆኑን ኮሚሽነር ምትኩ ካሳ ገልጸዋል። ከዚህም ጋር ተያይዞ እንግዲህ ቀደም ሲል የተከሰተውን ድርቅ በመቋቋም ሂደት ህብረተሰቡ ሌሎችም ሰብአዊ አጋሮች ድጋፋቸው እንደነበረ ሁሉ አሁንም በአምስት ነጥብ ስድስት ሚሊዮን የሆነው ህዝባችን ለመታደግ በወገኖቻችን ላይ የተጋረጠውን የድርቅ ስጋት በመቀልበስ ረገድ እዚያው ተሰብሳቢዎች ባሉበት ድጋፋቸው እንዳይለይ ጥሪ አስተላልፈዋል። በደቡብና በምስራቅ ኢትዮጵያ ከጥቅምት እስከ ታኅሣሥ መዝነብ የነበረበት ዝናብ ባለመዝነቡ 5.6 ሚሊዮን ሰዎች ላይ ጉዳት መድረሱን አቶ ደበቤ ለዶቸቬሌ ይናገራሉ። ለድርቁ ምላሽ ለመስጠት ከተፈለገው 948 ሚሊዮን ዶላር ውስጥ 598 ሚሊዮን ዶላር ለምግብ፣ 105 ሚሊዮን ዶላር ለጤና እንዲሁም 86 ሚሊዮን ዶላር ለንጹህ ውሃ አቅርቦት መመደቡንም የወጣው የሰብዓዊ እርዳታ መጠየቂያ ሰነድ ያሳያል። ባለፈው ዓመት ከተፈለገው 14 ቢሊዮን ዶላር የለጋሽ አገሮች ምላሽ እንዴት ነበር? አሁንስ ከለጋሾቹ አገራት ምን ይጠበቃል? አቶ ደበበ፣ ሙሉ በሙሉ ድጋፋቸውን የምንፈልገውን ያህል ሰጥተውናል ማለት ወይም ከለጋሽ ድርጅቶች ተገኝቷል ማለት አይቻልም ግን በዚያን ጊዜ አስር ነጥብ ሁለት ሚሊየን ሕዝብ ድጋፍ ባስፈለገበት ወቅት ማለት ለጋሽ ድርጅቶች የየራሳቸውን አስተዋጽኦ ማድረጋቸውን እናውቃለን። አሁንም ለሚፈለገው ቅድም እንደገለጽ ሁሉ ዘጠኝ መቶ አርባ ስምንት ሚሊዮን የአሜሪካን ዶላር ያስፈልጋል። ይህን አምስት ነጥብ ስድስት ሚሊዮን የሆነውን ተጎዳውን ሕዝብ ለመታደግ ይህም በማድረግ በኩል መንግስት እያደረገ ያለው ድርሻ አለ። የለጋሽ ድርጅቶችም እንግዲህ በቀጣይ እነሱም የሚያደርጉት ድጋፍ ይጠበቃል። አገሪቱ ውስጥ ካሉት የሰብአዊ እርዳታ ድርጅት ድርጅቶች ቬልት ሁንገር ሂልፌ የተሰኘው የጀርመን የእርዳታ ድርጅት አንዱ ነው ድርጅቱ በኦሮሚያ በአፋር በአማራና በደቡብ ክልል የልማትና የሰብአዊ እርዳታ እንደሚያደርግ የድርጅቱ የአፍሪቃ ቀንድ ቀጠና ተወካይ ማቲያስ ሽፔት ለዶቼ ቬሌ ተናግረዋል በተደረገው የእርዳታ ጥሪም ለመሳተፍ ድርጅታቸው እቅድ እንዳለውም ያመለክታሉ። እርግጥ እቅዶች አሉን። ከስዊዘርላንዱ የልማት ትብብር ጋር በመሆን አሁን በደቡብ ኢትዮጵያ ለሚገኘው በቦራናና አካባቢው አዲስ መርሃ ግብር ለመቅረጽ በሂደት ላይ እንገኛለን። ከጀርመኑ የልማት ትብብር ጋርም በመሆን በአፋር ክልል እንደዚሁም ከአውሮጳ ሕብረት ጋርና ከጀርመኑ ጂአይዜድ ጋርም በመሆን በአማራ ክልል እርዳታዎች እያደረግን ነው። በመንግስት ተጠይቆ ከነበረው ከአንድ ቢሊዮን ዶላር በላይ አስፈላጊ ገንዘብ የእኛን ድርሻ ተወጥተናል። የእርዳታውን መጠን ትክክለኛ ቁጥር ለማወቅ ሰነዶች ማየት ያስፈልጉኛል። ግን ይመስለኛል ከአስር እስከ አስራ አምስት ሚሊየን ይሆናል ሚሊዮን በአገሪቱ ውስጥ ላለፉት ሁለት ዓመታት ስለዘለቀው የድርቅና የምግብ እጥረት ላይ አስተያየታቸውን እንዲያጋሩን የዶች ቬሌ የፌስቡክ ድረ ገጽ ተከታታዮቻችን ጠይቀን ነበር። እንደ ባለፈው ዓመት የተረጂዎችን ቁጥር በመቀነስ ችግሩ የበለጠ እንዳያባባሱት ያሉ ሲኖሩ፣ አምባገንነትና ድርቅ ወይም ደህንነት አብሮ የሚሄዱ ወንድማማቾች ናቸው በሚል አስተያየታቸውን የሰጡም አሉ።